ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። ኢንጂነር ሕዝቅኤል እስክንድር የዓለም አቀፍ የኢትዮጵያ ሲቪክ ማኅበራት ኔትወርክ ሊቀመንበርና የዓለም አቀፍ ዳያስፖራ ንቅናቄ አስተባባሪ ኮሚቴ አባል ናቸው። አስራ አምስት የተለያዩ የባህር ማዶ ነዋሪ ኢትዮጵያውያንና ትውልደ ኢትዮጵያውያን ያቆሟቸው ድርጅቶች በጋራ ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በርካታ አንኳር ወቅታዊ ጉዳዮችን ነቅሰው ግልጽ ደብዳቤ ልከዋል። ይህንኑ መነሻ አድርገን በቀዳሚነት ኢንጂነር ሕዝቅኤል እስክንድርን የካቲት 29 2015 ወይም ማርች 8 2023 የዓለም አቀፍ ዲያስፖራ ንቅናቄ አስተባባሪ ኮሚቴ ለጠቅላይ ሚኒስትር አብይ አህመድ ግልጽ ደብዳቤ ለመጻፍ ግድ የተሰኘው ስለምን ነው? የሚል መጠይቅ አቀርበንላቸዋል። ምላሻቸው እንዲህ ነው። በመጀመሪያ አንድ ጋር ሆኖ በመስራት ኃይል እናገኛለን፣ ተደማጭነት እናገኛለን። አሁን ደግሞ አንድ ሆነን ለመስራት የተሰባሰብነው በተለያየ ጊዜ የተለያየ አቋም ወስደን በግላችን ኢትዮጵያን ለመርዳት ስንሰራ ነበር እና አሁን ግን የኢትዮጵያ ጉዳይ እየባሰበት እየመጣ ከድጡ ወደ ማጡ እየሄደ ከዛሬ ነገ ይሻሻላል ስንል እንደውም እየባሰ ስለመጣ የተለያየ አጀንዳ በየጊዜው እየተሰጠ በተለይ ደግሞ በዚህ በኢትዮጵያዊነት ላይ የቆሙትን ክፍሎች በጣም እየተመቱ ስለመጡ ከእንግዲህ ዝም ብለን ማየት አንችልም ብለን መጀመሪያ ትሪገር ያደረገው በቤተ ክህነት ላይ የተሰነዘረው ትልቅ በታሪኳ ታሪክ የማይታወቅ ጥቃት ነው። በዛ ምክንያት መሰብሰብ ጀመርን ከቤተ ክህነት ሰዎች ጋር እነሱን እየረዳን ሰላማዊ ሰልፎችም እንዲዘጋጁ በተለያዩ ከተሞች ኮርዲኔት ያደረግነው እና ነው እና ከእነሱ ቢሃይንድ ቤተክነት ሆነን ስናግዝ የነበር እኛ ነን። ከዛ በኋላ ያ ደግሞ ቀስ እያለ መረጋጋት ሲጀምር ያለው ችግር እንደምታውቀው ረጅም ጊዜ መልስ አላገኘም። እንደሚባለው እሳቱ ተዳፍኖ ተቀመጠ እንጂ ቶታሊ አልጠፋም፣ ፍሙ እንዳለ ነው እና በዛ ጀምረን አሁን ትንሽ ቀዝቀዝ እያለ ሶዳውን እያደረገ ሲሄድ ሁሉንም ደግሞ ወደ ኋላ መለስ ብለን አይተን እስከ መቼ ነው? አንዴ አዲስ አበባ ጉዳይ፣ አንዴ ባንዲራ፣ አንዴ ቋንቋ፣ አዲስ አበባ አትገቡም፣ በዘር እየተመረጠ በዘር እየተመረጠ ግድያ እና ትልቁ የቤተ ክነት ሆኖ ይህንን ደብዳቤ ቁጭ ብለን ተነጋግረን የተለያዩ ድርጅቶች ኢንዶርስ እንዲያደርጉት አድርገን ፋይናሊ ወጣ። ይሄ ደግሞ እነሱም ኤክስፔክት አላደርጉትም። ብዙ ጊዜ የሚደረገው እንደምታውቀው አጀንዳ ለኢትዮጵያ ሕዝብ መስጠት ነው የተለመደው። ኦሮሞ አክራሪዎችም ሆኑ የወያኔዎችም ሆኑ መንግስትም ውስጥ ያሉ ከእነሱ ጋር ሲሳይድ የሚያደርጉ አጀንዳ ይሰጡና እኛ በእነሱ አዲስ በፈጠሩት አጀንዳ ላይ ለእነሱ መልስ ስንሰጥ ሪያክት ስናደርግ እነሱ ኮንቲኒው ያ አጀንዳ ወይ ማስተር ፕላናቸውና ከእንግዲህ ዝም ማለት አንችልም ብለን ይሄ ቴክኒካሊ ለእነሱ አጀንዳ የተሰጠበት ጊዜ ነው ቢባል መሳሳት አይሆንም። ምክንያቱም ያልጠበቁን ነገር ነው እና አንድ ሰው አጀንዳውን ሲያወጣና ለዛ ሪአክት ስታደርግ አዝ ኢንዲቪጁዋልም ሆነ አዝ አን ኦርጋናይዜሽን ባላንስን ታጣለ። በድንጋጤ ለዛ መልስ ስትሰጥ ምን ስትል አሁን እኛ ይህንን አጀንዳ በመስጠታችን የአብይ መንግስትና እሱን የሚደግፉትና የእሱ ወኪሎች የሆኑ ኤምባሲዎች ሁሉ ሳይቀሩ በእንግሊዝኛ እንድጠቀም ብትፈቅድልኝ ቶታሊ ሻክድ ነው የሆኑት። እና ይሄ ደግሞ እነሱን ባላንሳቸውን ሉዝ እንዲያርጉ ያደረጋቸው እና ይሄ ለእነሱ ዌይክ አፕ ኮል ነው። በተለይ አንዳንድ ድርጅቶች እንዴት እንደዚህ ያደርጉ ብለው በጣም እንትን ብለው ሆድ ብሷቸዋል። እና ለዚህ ነው መልእክታችን። እስከ ዛሬ እንደምታውቀው ብዙ ብዙ መግለጫዎች ይወጣሉ፣ ብዙ ሰላማዊ ሰልፎች ተደርገዋል። መንግስት፣ የኢትዮጵያ መንግስት ምንም ሪአክት አያደርግም። አሁን ግን ሪያክት እያደረጉ ነው፣ እየሰሙ ነው፣ እየገባቸው ነው። ይሄ ደግሞ ይቀጥላል፣ ተጽዕኖ በተግባር ለውጥ እስካልመጣል ለጻፋችሁት ግልጽ ደብዳቤ በጠቅላይ ሚኒስትሩ ቢሮ በኩል ምላሽ ደርሷችኋል? ምላሽ የለም። መገናኛ ክፍሉ የኮሚቴው ዶክተር ለገሰ ቱሉ የመለሱትን አይተሃል። መጀመሪያ ላይ ትንሽ አንዳንድ ነገሮች ቀባቀባ አድርገው ዲያስፖራ እንዲያርጓል እንዲያርጓል አሉና በዛ አልጨረሱትም። በኋላ ወደ ስድብ ነው የሄዱት። እነኝህ በረሃ የነበሩ ተመልሰው መጥተው ሳይመቻቸው ቀርተው እንዲህ አርገው። መልስ አደለም። ያ ኦፊሻል መልስ ከጠቅላይ ሚኒስትሩን ቢሮ ሆነ ከየኤምባሲያቸው የተሰጠ ነገር የለም። ይህንኛውን ደግሞ ድናውንስ እናደርጋለን። የዚህ የዶክተር ለገሰት ሁሉን መልስ አሁን እንዳነሱት በግልጽ ደብዳቤው ብቻ የሚወሰን እንዳልሆነና ተጽዕኖ በማሳደር ለውጦች እንዲከሰቱ ኢትዮጵያ ውስጥ እንቀጥላለን ብለዋል። ተጽዕኖአችሁ ምን አይነት ለውጦችን ኢትዮጵያ ውስጥ እንዲያመጣ ነው የምትሹት? በአሁኑ ወቅት ኢትዮጵያ ውስጥ ዋነኛ ተብሎ ያሉ ችግሮች እናንተን አሳሳቢ ሆኖ ያለው ወይም ለሀገሪቷ ህልውና ስጋት ወይም ለኢትዮጵያ ህዝብ የተለያዩ መብቶቹ እንዲከበሩ ከማድረጉ አኳያ ምን አይነት ተጽዕኖቹ ምን አይነት ለውጦችን ያመጣል የሚል እሳቤ ነው ያለው በጣም በጣም ጥሩ ጥያቄ ነው አቶ ከሰውን ደብዳቤው በጠቅላላው የሚመልሰው ይሄንን ነው እንዳነበብከው እንደዚህ እንደዚህ አድርገን እርሱ የሚሉንን ሰምተን እርስዎን አምነን እንደ ታማኝ አይነት አክቲቪስት ጠቅላይ ሚኒስትር እዚህ የመጡ ጊዜ እኮ መሬት እኮ የሳሙበት ነገር ነበር። እዚህ እንደሆነ የሳመበት እና ደብዳቤ በጠቅላላ ይሄን ነው የሚያወራው። በጠቅላ አንደኛው ዋነኛው ነገር መቆም ያለበት ሰው መግደል ነው። ሰው መግደል ወንጀሉን የሰራውን ብቻ አቁም ማለትና መናገር እስቴትመን ማውጣት ብቻ ሳይሆን ይሄንን ስራ የሰሩትን ግለሰቦች ለፍርድ መቅረብ አለባቸው። የዛሬ ኦልሞስት ሶስት አመት ይሆናል እነኛ የደምቢዶሎ ዩኒቨርሲቲ ተማሪዎች ሴቶች ልጆች እህታችን ማዕዛ መሐመድ እስከ መታሰር ድረስ ያስበቃት። እስካሁን ሰው አልታሰርም በዛ ምክንያት ልጆቹም አልተገኙም። ይሄ መቆም አለበት። በዘር የተመረጠ ሰው አዲስ አበባ አትገቡም መባል አይቻልም። የዚህ ሁሉ ምንጩ ስር መሰረቱ የዘር ፖለቲካ ነው። ሰው ሁሉ ያውቃል። የዘር ኮንስቲትዩሽን ነው። ኮንስቲትዩሽኑ መቀየር አለበት። የዘር ፖለቲካ መቆም አለበት። ይሄ ግን የሎንግ ተርም እንትን ነው። ኢቭን ዞ ጠቅላይ ሚኒስትሩ በጣም ተቀባይነት የነበራቸው ጊዜ ሰስፔንድ ማድረግ ይችሉ ነበር፣ ኮንስቲትዩሽን ምንም ችግር ሳይመጣ። አሁን ያለው ጥያቄ የዴሞክራሲና የኮንስቲትዩሽን ሳይሆን ከአንድ ሚሊዮን በላይ የአማራ ተፈናቃዮች የሚበልቱ የሚጠጡ የላቸውም እኮ አሁን እኮ ደብረ ብርሃን ብትሄድ እኮ ደብረ ብርሃን ተጨናነቁ የምትለው ወንድሞቻችን፣ በሶማሌም ሆነ በኦሮሚያ ክልል በደቡብ በቦረና በረሃብ እያለቁ ነው። ስንዴ እንሸጣለን እኛ ስንዴ የኢትዮጵያ መንግስት ለዩናይትድ ኔሽንስ ሸጡ። አሁን ደግሞ ከዩናይትድ ስቴትስ ዩናይትድ ኔሽን ደግሞ ቴ እርዳታ ሊመጣ ነው የእኛው ስንዴ ይመስለኛል። የመንግስት ፕራዮሪቲ ትክክል አይደለም እና የሚሰራው ስራ በአጠቃላይ በሀገሪቱ ደህንነት እና በሀገሪቱ ሕልውና ላይ ትልቅ ትልቅ ችግር የመጣ ነው። እስልምና ሃይማኖት ተከታዮች ወንድሞቻችን ላይ እንዴት መሪያቸውን ያን የመሰሉ ሃጂ ሙፍቲን ከስልጣን ወርደዋል። ልክ ደሴም እንደዛ አይነት ችግር በፓትሪያርኩና በሲኖዶሱ ላይ ሊመጣ ነበር። ሆፍም ቶታሊ ሪዞልቭ አይደለም እና ያለን ወደፊት ስንሄድ መታገላችን አይቀርም። የሃይማኖት ነፃነት መጠበቅ አለበት። ህግ ማስከበር አለባቸው። የፌዴራል መንግስቱም ሆነ የክልል መንግስታት በውስጣቸው ያሉትን ይሄንን ስራ የሚሰሩትን መንጥረው ማውጣት አለባቸው። እነሱም ተካፋይ ከሆኑ እነሱም ለፍርድ መቅረብ አለባቸው። የኢትዮጵያ ህዝብ ጫንቃው ደክሟል፣ ዝሏል ውሃ ቋጥሯል። ከእንግዲህ ወዲህ ማንንም መሸከብ የማይችልበት ደረጃ ላይ ደርሷል። በተለይ የአማራ ክልል፣ የአፋር ክልል ትግራይንም ጨምሮ ይህን ያህል ሁለት ዓመት የፈጀ ጦርነት ተካሂዷል። ልክ በጥቅምት ጊዮርጊስ ኖቬምበር ሶስትና አራት አካባቢ የተጀመረ ጦርነት ከሁለት ዓመት በፊት ልክ በተጀመረበት ጊዜ ነው አሁን የቆመው ኦፊሻሊ። ከዛ ደግሞ አልፎ እስካሁን ድረስ አሸባሪ የተባለ ድርጅት ጋር አሁን ደግሞ እየተደራደር ነው። ያ እንኳን እንትን ሳይነሳላቸው አሁን አዲስ አበባ ሊመጡ ነው እንደምን ከብሊንከን ጋር ይገናኛሉ ይባላል። ጎን ደግሞ አማራ ፋኖ የተባሉ ይህንን ጦርነት ከሸዋሮቢት መልሰው ወደ ትግራይ ክልል ያስገቡትን የህወሓት ተዋጊዎች እነሱ እየታደኑ እየታሰሩ መሪያቸው እየታሰረ ቁጭ በጋራ መግለጫ ያወጣው የዓለም አቀፍ ኢትዮጵያውያን ዲያስፖራ ንቅናቄ ከዚህ በኋላ ቀጣይ የሚሆኑት እንቅስቃሴዎቹ ምን ይሆናል? ዋነኛ ኢትዮጵያ ውስጥ እግሮች መፍትሄ ብሎ የሚያቀርባቸው ምክረ ሀሳቦች ምንድን ናቸው? መጨረሻ ላይ እንጠይቃችሁት የአሰራር ማስተካከያ እንዲደረግ በሰከነና በእውነት መንፈስ የሚወስዱ እርምጃዎች ሁሉንም ኢትዮጵያ የባለድርሻ ድርሻ አካላት አሳትፎ ሀገራችንን ለማዳን በአስቸኳይ ስራ እንዲጀምር አጥብቀን እናሳስባለን ብላችኋል። ማሳሰቢያችሁ እውን እንዲሆን መደረግ አለበት፣ ምክር ሀሳባችሁ ምንድን ነው? በዚህ በጣም በጣም ቀላል ነው። አቶ ከሳው ይህንን በስራ ላይ መዋል አለበት የኢትዮጵያ መንግስት፣ እና በስራ ላይ ደግሞ የሚያውለው ሰው ግድያ ማቆም እኮ ነው። በሰው በሃይማኖት በክልል እና፣ ይሄ ከሆነ ችግሩ የኢትዮጵያ ህዝብ ሶሉሽኑ ምንድን ነው? ማቆም ነው ዘር የተለየ አዲስ አበባ ትግቡ ማለትን ማቆም ነው። የሰውን መብት ወንድማችን ኦባንግ ሜቶ ይላል፣ ሰው በሰውነቱ መከበር አለበት እንጂ በዘር ግንዱ አይደለም ይላል። የሰው መብት ማክበር መቻል አለባቸው። ይህንን ቶታሊ መቀየር አለባቸው። ይህን ካልተቀየረ ከእንግዲህ ወዲህ አጀንዳ እንሰጣለን እንጂ አጀንዳ አንቀበልም። አጀንዳ ሲሰጥን ለአጀንዳችን መልስ ሰጥን፣ ከዛ እጥፍ የሆነ አጀንዳ ነው የምንሰጠው። አሁን በዚህ ደብዳቤ ዙሪያ ገና ብዙ የምንሰራቸው ነገሮች አሉ። መልስ ካላገኘ እና መልሱም ደግሞ ይመጣል ብለኛ ተስፋ እናደረግም ግን በእንግሊዝኛ የሚባለው ነገር አለ፣ ዘ ቤኔፍት ኦፍ ዘ ዳውት እንስጥ በሚል አስራ አምስት ድርጅቶች የተካፈሉበትን ደብዳቤ ተጽፏል። አሁን የሚቀጥለው ደብዳቤ እንደዚህኛው ለስለስ ያለ አሁን እንዳነሱት አንዱ ዋነኛ ኢትዮጵያ ውስጥ ያለው ችግር የጎሳ ፖለቲካ እንደሆነ አንስተዋል። የጎሳ ፖለቲካ ከኢትዮጵያ ውስጥ ተቀልቶ ኢትዮጵያና ኢትዮጵያነትን ማዕከል ያደረገ ሥርዓት ለማቆም ምንድን ነው መደረግ ያለበት? ያ ካልሆነስ የሀገሪቱ ዕጣ ፈንታ ወዴት ሊያመራ ይችላል? የሚል ስጋት አለ በአስተባባሪ ኮሚቴ በኩል። አዎ የጎሳ ፖለቲካ ኢትዮጵያ ውስጥ የመጣው እንግዲህ በአውሮፓ አቆጣጠር በሜች ዘጠና አንድ እነ መለስ አዲስ አበባ ሲገቡ ነው እና ከዛ ጊዜ ጀምሮ ችግር ነበረ። አማራም ያኔ ሰቃይ ነበር። መሬት የተነጠቀ ተወስዷል የት ሎ ኢንድ ኦርደር ስነስርአት ህግ እየተጠበቀ ሰው እየወጣ የገባ ማታ ቤቱ ከልጁና ከባለቤቱ ጋር ማድረግ ይችል ነበር። በፈለገውም አካባቢ መዘዋወር ይቻል ነበር። አሁን ለተፈጠረው ቀውስ የጎሳ ፖለቲካን ብቻ ብለን ማድረግ አንችልም። ብዞ ዋናው ከዙ ኢትዮጵያ ውስጥ ላለን ችግር ሁሉ በዛ በጎሳ መከፋፈሉና ና የተፈጠሩት ክልሎችን ቢሆኑ አሁን ሰው መግደል ለማስቆም አሁን ባለው ህገ መንግስት ጠቅላይ ሚኒስትሩ ማስቆም ይችላሉ። የሶማሌን ክልል ጥሩ ኤግዛምፕል ይሰጣል። ብዙ ጊዜ አብ ላይ ነበረ ባጭር ጊዜ ሄደው ነው አስረው አጸራርተው ምን ብለው ሙስጠፌን አስቀምጠው መጡ። አሁን ባለው የዘር ህገ መንግስትም ቢሆን ግድያ መቆም አለበት። ሰዎች መተንፈስ መቻል አለባቸው። የተፈናቀሉ ሰዎች የተፈናቀሉበት ሩት ኮዝ አንስቶ አሁን ነፍሳቸው የሚዝንበትና ሲበሉ የሚጠጡበትን መታወቅ አለበት። ለቦረና ህዝብ ብቻ ሳይሆን ለቦረና ከብቶች ብቻ ሳይሆን በአጠቃላይ በዚህ በጦርነት ለተጎዱ ወንድሞቻችንና እህቶቻችን፣ በተለይ አፋር ክልል፣ አማራ ክልል ላሉ ትግራዮችም ተጎድቷል። የቀረው ግን የተረሳ ግሩፕ አሁን በደሴም በሰሜን ሸዋም በአማራ ክልል በጎንደርና ጎጃም ውስጥ አሉ። እነሱም ዝም ማለት አንችልም። በጋምቤላ እና በቤኒሻንጉል ያሉት በሌላም ኦሮሚያ ክልል በወለጋ ለጋ የሚታረዱትን በርሳት ይሄ ይሄ መቆም አለበት ነው ይሄ እስካልቆመ ድረስ ምንም አይነት ናሽናል ሪኮንሲሊዬሽን እና ዩኒቲ ቶክ እና ውይይት ምናምን የሚባለው ነገር ካሙፍላዥ የሚሆነው አሁን ከቤታችን ማስቆም የምንችለውን ነገር ሳናስቆም ገደል እዚህ ተቀምጦ ከገደሉ በኋላ ስለሚኖረው ነገር እናውራ ነው የሚባለው ተቀባይነት የለውም የኢትዮጵያ ሕዝብ ደክሞታል፣ ደክሞናል። አሁን ያለው የኢትዮጵያ ሁኔታ የመንፈስ ጭንቀትና የሳይኮሎጂካል ችግር እያመጣ ነው ያለው። ይህን ያህል ነው መበጣበጡ። በእንግሊዝኛ ሊብ ሰርቪስ የሚባለው አለ። ዝም ብሎ በአፍ ብቻ ማውራት ከእንግዲህ ወዲህ አይሰራም። ቀይ መስመሮች ይሰመራሉ። እነኛን ቀይ መስመሮች ማለት አይቻልም። ሰው ሕይወት ክቡር ነው። ሃይማኖት ክቡር ነው። ታሪክ ክቡር ነው። እንዴት በኢትዮጵያ ውስጥ ያለ አጼ ምኒልክና ጌጣዊቱ አድዋ ይከበራል፣ አታንሱ ይባላል። ያለ ክርስቶስ ክርስትና እምነት የለም። ክርስቶስን ደብቆ፣ እመቤታችንን ደብቆ በክርስትና አመኑ መባላቸው መጠን ያለፈ በቃላት ልንገልጸው የማንችለው ጥፋት አገራችን ላይ እየተሰራ ነው። በብዙ ሀገር ትልቅ ስለ ሲሰራ ክራም ሲሰራ አይቶ ዝም ማለት ተባባሪነት ነው። Accomplice to the crime, you aiding and abetting, Engineer Network. Committee.